ን እንዲህ እንደ አሁኑ እንግዳም ቤተኛም የሆነ ሲገጥም የሚሰማ ስሜት ነው። ግን ግን እንዴት ባንዴ እንግዳም ቤተኛም መሆን ይቻላል? ለሁሉም ቈየት ብሎ የሚገለጥ ነገር ነው። እርግጥ ነው ከሦስት ዐሥርታት በላይ የምታውቁት ድምፅ ነው። Dear listeners, thank you so much for your loyalty to our Radio Mag program. Happy New Year. ከዚያም ቀደም ሲል እዚሁ አሜሪካ ድምፅ የእንግሊዝኛው ክፍል በስፖርት ፕሮግራም አዘጋጅነትም አገልግሏል። ለአብዛኞቹ የዚህ ፕሮግራም ታዳሚዎች ጡረታ እስከወጣበት ካለፉት ጥቂት ዓመታት ድረስ በድንቅ አቀናባሪነት በሠራበት የራዲዮ መጽሔት ይበልጥ ይታወቃል። doesn't matter how much you think that you sin what matters at all is the fact of your soul and your heart's desire to become whole It doesn't matter how often you fail, it doesn't matter if you're free or you're sitting in jail What matters at all our eyes cannot see and that essence inside you and me just wants us to be to be And maybe you feel all alone. And maybe you feel far from home. And maybe you feel I'll never be real. I'll never be whole. And maybe it's true you're alone. And maybe it's true you're far from home. Remember the darkest part of the night is just before the dawn. Sometimes it seems the world's really square, it's harsh and it's cruel and it sure ain't fair. But there is a way to get out of that mood by thinking. <laughs> መጀመሪያ ሲዲዮ እንደደረሰኝ ያሰብኩት ሰው ይሆናል ብዬ በፍጹም ማመን ያውቃተኝ እና አላውቀውም ብልህ ደስ ይለኝ ነበር፣ ግን ዜማውን ከሰማሁ በኋላ እጅግ ነው የተገረምኩት። ማመን ያቃተኝ የእሱ ድምፅ እንደዚህ ይሆናል ብዬ አላሰብኩም በጭራሽ። ላፍ ሶንግስ ቱ ደ ሚስትሪ በሚል ርዕስ አስራ አምስት ምርጥ ምርጥ ዜማዎችን ያካትተው የቴሊ አልበም ደርሶኛል። ደስ በአንተ በኩልን የደረሰኝ አመሰግናለሁ። ግሩም ድምፅ እንዳለው በራዲዮ እናውቀዋለን። ምናልባትም እዚህ ጋር አድማጮችን እንዲያስታውሱት የሬዲዮ ጣቢያችን መክፈቻ የነበረ ድምፁ ለረዥም ጊዜ ስናጫወት የነበረውን እስኪ ለማመሳከር እንጋብዝና በጀመርከው ሀሳብ እንቀጥላለን። This is the Voice of America broadcasting to Africa. The following program is in Amharic. ለሬዲዮ ጣቢያው ራሱ ተወዳጅ መክፈቻ እንደነበረ ለረጅም ጊዜ የምናጫወተው ድምጽ ነው። ነገር ግን እድሜውን በሙሉ በሙዚቃ የማናውቀው ሰው ስለነበር በጡረታ ዘመን አንድ ሰው ዘፈን ይጀምራል ብለን ማሰብ ምንም ፍንጭ አልነበረንም። እና እስኪ ከአግራሞትህ እንሻገርና በሙዚቃ ደረጃ ምርጥ ምርጥ የእንግሊዝኛ ዜማዎችን ቅዳሜ የምሽት የሙዚቃ ቃና ላይ ለአድማጮች በየሳምንቱ ታሰማለና እንዴት አይነት ድምፃዊ ያገኘ ይመስልሃል? ቴሊ ባይሆንም በጣም የሚገርም ነው። መጀመሪያ ያሉላ ቴሊ ጡረታ እንደወጣ ከአንድ አመት በኋላ ምናምን ሰላም ለማለት ደወልኩለት። የተለያዩ ነገሮችን እያደረኩ ነው፣ ሙዚቃም እየሞከርኩ ነው ምናምን አለኝና ሙዚቃ ቴሊን እኔ የምልህ እሺ ብዬ በቃ ካልመሰለኝ መልካም እድል ብዬ ተለያየን። ከዛ በኋላ እንደዚሁ ሰላም እንባል እንደነ ቴሊ ምናምን ሙዚቃ እየሰራሁ ነው አለኝ። ቴሊ እንግዲህ በሬዲዮ እንዳልከው አሪፍ ድምፅ ነው ያለው። በሙዚቃ በኩል በቃ አጓጉቻ ያለው ድምፁ ምን ሊሆን እንደሚችል ከዛ በኋላ ያው አልበሙን ከፍቼ እውነቱን ነው፣ እንዲህ አልበሙን ሳይ ስሙን ያየሁት የከበሩን ቴሌ ይላል እና ውስጥ ያለው ቡክሌቱ ያዘጋጀው እያንዳንዶቹን ሊሪክ በስነ ስርዓቱ፣ የዘፈኖቱን ግጥሞች ማ ፕሮዲውስ እንዳደረገው ማን እንዳቀነባበረው ሊስት አድርጓል። እና የታወቁ ሙዚቀኞችን የሚያጅቡ ባንድ ነው ያጀበው እና ማመን ያቃተኝ የሙዚቃው ቅንብር ትላለህ፣ ቮካሉ ትላለህ፣ የሚያጅቡ ሰዎች ትላለህ። ቴሊ እንደምታውቀው ለእያንዳንዱ አጥቃቅን ነገር ቦታ ይሰጣል። በጣም ያው ሬዲዮ ማያ አንተና አዲሱ ድምጽ በኩል እንድ ነገር ስትሉ አስተካክሎ በስነ ስርዓት የራሱ እንደሆነ ነው ና በጣም በጣም ደስ የሚልና ቆንጆ ቅንብር ዜማ ነው ያቀረበው። የቀድሞ አቀናባሪያችን ቴሊ ላይምባክ ዛሬ ወደ ሙዚቃዋ አለም ዘልቋል። ሌላው ጡረታ ላይ የሚገኘው የቀድሞ ራዲዮ መጽሔት ባልደረባ አዲሱ አበበም በሚቀጥለው ፕሮግራማችን እሱንም ማስተያየት እንወስዳለን። እሱ ደግሞ ምን ይዞ እንደሚመጣ ይታወቅ። ከዚህ ሲወጡ ሙዚቃ ነው የሚጀምረው፣ መጽሐፍ ነው የሚቀድመው? ምናልባት ከአዲሱ ጋር ስንነጋገር እንጫወታለን። ደስ ግን ለአድማጮች እዚህ ጋር ግድ መናገር ያለብን፣ ቅድም ስለ ቴሌ አቀናባሪነት ተናግረሃል። አንተ ራስ ከትምህርት ቤት ለልምምድ ስራ በመጣህበት ጊዜ ከአስተማሪዎችህ አንዱ እንደነበረ፣ በኋላ በእርግጥም የክፍሉ ዋና አቀናባሪ ሆነ ለቴሌም ጭምር አለቃ ለመሆን ከፍ ያለ ደረጃ ላይ ድረስ እንጂ ቴሊ ካስተማራቸው ተማሪዎች ውስጥ አንዱ ነህ። በአፍሪካ ክፍል በሙሉ አቀናባሪዎች የቴሊን ልዩ የሆነ ድንቅ የቅንብር ስራዎች ትምህርቱን ቀስመዋል ብዬ ብናገር ትክክል ይመስለኛልና ሌላ ተገቢ ድርሻም በአሜሪካ ድምፅ አስተዋጽኦ አድርገዋል። ትክክል አሉላ። እድለኛ ሆኜ እንደው በዛ ሰዓት ቴሌ ፕሮግራም በሚመራበት ጊዜ መጥቼ ፕሮዳክሽንን ተማርኩና፣ ቴሊ ሲያስተምርህ ፕሮዳክሽን እንደ ልጁ ነው። ሰራው ያልኩትን በደንብ እንትን ያልኩትን አይ ደስ ይሄማ እንደዚህ አይደለም። በስነ ስርዓቱ ተከታትሎ ሁሏን ነገር ዲቴይል። ከዛ በኋላ እንግዲህ በቴሊ ከተማርክና ጎበዝ ከሆንክ እንግዲህ ሰውዬ የሚለፋው እንዲህ ዲቴይል የሚሄደው በደንብ እንዳቅ ነው ብለህ ካሰብክ እና ታይምህን እሱ ጋብረህ ከሰራህ እርግጠኛ ነኝ ጥሩ ፕሮዲውሰር ነው የሚወጣህ። እንዳልከው እሱ አሰልጥኖኝ ነው ፕሮዳክሽን በደንብ አስተምሮኝ። መቼም እንደ ቴሌ መሆን የማይታሰብና የማይሆንን ነገር ነው፣ ግን አትሊስት እሱ የሰጠህን ትንሿን እንኳ ከያስክ ጥሩ ፕሮዲውሰር ነው የሚወጣ እና ለዛ በጣም በጣም በጣም ነው የማመሰግነው። ይኸው ደግሞ አሁን እንግዲህ እንደምታየው በሙዚቃ በኩል ላስጥታይዘሉ መጥተናል። የአዲስ ዓመት ስጦታ ነው። ቴሌን እናመሰግናለን። ቴሌ ላክለን ሲዲ ማገላበጥ እድል አግኝቻለሁኝ። ደጋግሜ ብዙዎቹን ዜማዎቹን ሰምቻለሁ። ብዙ የሚያወያዩ ብዙ የሚያነጋግሩ መሆን ብቻ ሳይሆን ተደጋግሞ የሚሰሙ ናቸው። ለአውድ ዓመት የሚስማሙ ሆነው ነው ያገኟቸው። ደስ የድምጹ ቅላጼ፣ ያዘፋፈኑ፣ የሙዚቃውም አጫወት ስልት ራሱ ለአውድ ዓመት መግቢያ ላይ የበዓል ሰሞናት ከሚዘፈኑ ጋራ ይቀራረባል። እሱ ግን በኋላ ያጫውተናል አድማጮች ቃል እንገባለን። በሚቀጥለው የራዲዮ መጽሔት አስራ አምስት ዜማዎች ያካተተ አልበም እንዴት እንደተሰራ፣ እንዴት እስከ አቀናባሪነት ከጡረታ ወደ ድምፃዊነት እንደሄደ ያጫውተናል። ለአሁኑ እንለያይ።